ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። በያላችሁበት ሆናችሁ ይህንን ሬዲዮ ለማዳመጥ ሬዲዮናችሁን ከፍታችሁ በሞገድ ለተገናኛችሁን ሁሉ ከልብ የሆነ ሰላምታችን በየቤታችሁ ይድረሳችሁ እንላለን። ይህ ዓለም አቀፍ አድቬንቲስት ሬዲዮ ነው። ዛሬም እንደተለመደው ሳምንታዊው የጤና በረከት ዝግጅታችንና የመጽሐፍ ቅዱስ መልእክትን ይዘንላችሁ ቀርበናል። አብራችሁን ቆዩ። ሁለንተናዊ ጤና። ሁለንተናዊ ጤና። ጤናችሁ ይስጥልኝ አድማጮቻችን። ይህ በአድቬንስት ዓለም አቀፍ ሬዲዮና በፓሮሲያ ሚኒስትሪ በጋራ በመሆን በየሳምንቱ ሰኞ ለእናንተ የሚቀርብላችሁ ፕሮግራም ነው። ሁለንተናዊ ጤና። ሁለንተናዊ ጤንነት ምንድን ነው? ስምንቱ ዶክተሮችስ እነማን ናቸው? የአኗኗር ዘይቤያችንስ ምን መምሰል አለበት? ለብዙዎች ሕልፈተ ሕይወት ምክንያት እየሆኑ ያሉ በሽታዎችና መፍትሄዎቻቸው በዚህ ፕሮግራም በዋናነት ይዳሰሳሉ። ሁለንተናዊ ጤና ሁለንተናዊ ጤና ሰላም ጤና ይስጥልኝ። እንደምን ቆይታችኋል? የተከበራችሁ የሁለንተናዊ ጤና አድማጮቻችን ይህ ከዓለም አቀፉ የአርቢንስ ሬዲዮ የሚተላለፍላችሁ ፕሮግራም ነው። ዛሬ ፕሮግራሙን ይዤ የቀረብኩላችሁ ገለቶ ገመቹ ነኝ። ባለፉት ሳምንታቶች በጀመርናቸው ርዕስ ላይ ቀጣይ ክፍል ልጅ የላችሁ ቀርብ ያለው ይህ ክፍል ምን እንደሆነ ከማየታችን በፊት አጠር ያለ ጸሎት እንድናደርግ በአክብሮት ጠይቃችኋለሁ። እንጸልይ። በሰማያት ያለ አምላካችን እግዚአብሔር ለጤንነታችንና ለሁለንተናዊ ደህንነታችን የምትጨነቅ ልትሰጠንም ፈቃደ የሆነ አምላክ ይህንን ጊዜ ስለሰጠን እጅግ እናመሰግናሃለን። የምንነጋገርበት ርዕስ ማስተዋል የምንችልበትን ጸጋህ እንታበዛለን። ደግሞም ለጤናችን ማድረግ የሚገባንን ሁሉ መፈጸም እንድንችል ጸጋህ እናብዛለን። በማዕከላችን አንተ ተመላለስ አስተምረን። በጌታ በኢየሱስ ስም አሜን። ዛሬ ስምንቱ ዶክተሮች በሚል ዋና ሀሳብ ስር የተለያዩ ነጥቦችን ስንመለከት ቆይተናል። ዛሬ ትኩረት አድርገን ወደ እናንተ ላስተላልፍ ይዤ የመጣሁት ሀሳብ ስለ ፀሐይ ብርሃን ጥቅም ነው። እንግዲህ ከስምንቱ የተፈጥሮ ሐኪሞች ምናልባት ብዙዎቻችን ካላስተዋለው ወይም ከናቅነው አንዱ ሐኪም የፀሐይ ብርሃን ነው። እንግዲህ የፀሐይ ብርሃን ከጤናችን ጋር ስላለው ግንኙነት ያንን አለማግኘት ወይም ደግሞ ያንን አለመውሰድ ያለውን የጎንዮሽ ጉዳት ምን ሊሆን እንደሚችል አልፎም ደግሞ መንፈሳዊው ትርጓሜ መንፈሳዊ ትምህርት ከዚህ ምን እንደምናገኝ እንመለከታለን። መጽሐፍ ቅዱሳችን በመክብብ ምዕራፍ 11 ከቁጥር 7 ላይ እጅግ ግሩም የሆነ ሐሳብን አስቀምጦልን እናያለን። ብርሃን ጣፋጭ ነው፣ ፀሐይንም ማየት ለአይን መልካም ነው ይላል እንግዲህ ብርሃን መልካም እንደሆነ ፀሐይን የመመልከት ጣፋጭ እንደሆነ መጽሐፍ ቅዱስ ራሱ ያረጋግጥልናል። ፀሐይ እጅግ በጣም በርካታ ጥቅሞች አሉት። ከበሽታምና ከጤናም ጋር ደግሞ ቀጥተኛ ቁርኝት እንዳለው እንመለከታለን። ምንድን ነው የፀሐይ ብርሃን ጥቅም ብለን ስንመለከት ሁላችንም እንደምናስተውለው ቫይታሚን ዲ የሚባለው በሰውነታችን ውስጥ ለመመረት የፀሐይ ብርሃን የግድ ያስፈልገዋል በጤናችን ላይ ቀጥተኛ ተጽዕኖ ያለው ይህ የፀሐይ ብርሃን ምን ምን ጥቅሞች እንዳሉት እንመለከታለን። የመጀመሪያው የፀሐይ ብርሃን ጥቅም የደም ዝውውራችን ቀልጣፋ እንዲሆን ያደርጋል። መጽሐፍ ቅዱሳችን በዘሌዋውያን ምዕራፍ 17 ቁጥር 11 ላይ የሰው ሕይወቱ በደም ውስጥ ነው ይላል። ይህ ማለት ጥሩ ጤና ለማግኘት ጥሩ ሕይወት ለመኖር ጥሩ ደም ያስፈልገናል። ጥሩ ደም የሚያስፈልገን ከሆነ ደግሞ ይሄ ደም በመላ ሰውነታችን በነጻነት መንቀሳቀስ መቻል አለበት። ስለዚህም የፀሐይ ብርሃን በተፈጥሮ በስምታችን ውስጥ ያለውን የደም እንቅስቃሴ ዝውውርን ቀልጣፋ እንዲን ያደርጋል። የልብ ጡንቻም የእሱን አቅም በማሳደግ በአንድ ጊዜ ወደ መላ ሰውነት የሚረጨውን የደም መጠን ከፍ እንዲል ያደርጋል። ሌላኛው ሁለተኛው ጥቅም የፀሐይ ብርሃን ደም ኦክስጅን የመሸከም አቅሙን ከፍ እንዲል ያደርጋል። እንደምናስተውለው በአፍንጫችን የምንሰበው ይህ አየር በደም አማካኝነት ወደ እያንዳንዱ ህዋሶች እንደሚሄድ እናስተውላለን። ስለዚህም ይህንን ደም ኦክስጅን የመሸከም አቅሙ የጎለበተ የተቀላጠፈ እንዲሆን ያደርጋል ማለት ነው። በሶስተኛ ደረጃ የፀሐይ ብርሃን ከፍተኛ የደም ግፊትን የመቆጣጠር ልዩ ጥቅም በጤንነት እንድንቆይ እያደርገናል ይህ የሚሆንበት ምክንያት የደም ቧንቧዎቻችን እንዲለጠጡ በማድረግ ደም በጥሩ ሁኔታ እንዲዘዋወር ስለሚያደርግ ነው። በነገራችን ላይ ሁላችሁም እንደምትመለከቱት ፀሐይ በቆዳችን ላይ በሚያርፍበት ጊዜ ደም ስሮቻችን ይወጣጠራሉ። ደም ስሮቻችን በሚለጠጡበት ጊዜ በሰውነታችን ውስጥ ደም እንደ ፍላጎቱ መንቀሳቀስ ይችላል። ያም በደም ቧንቧዎች ውስጥ ተፈጥሮ የሚፈጠረው ከፍተኛ ግፊት እንዲቀንስ በማድረግ የደም ግፊታችን እየተመጣጠነ እንዲሆን ያደርጋል። ስለዚህ ደም ግፊት ያለባችሁ ሰዎች የፀሐይ ብርሃንን ማግኘት በፍጹም መርሳት መዘንጋት የለባችሁም። የማለዳው የፀሐይ ብርሃን በጣም ወሳኝ የተፈጥሮ መድኃኒት ነው። አራተኛው የፀሐይ ብርሃን ጥቅም የነጭ የደም ሴሎቻችን ቁጥርን በመጨመር በሽታ አምጪ የሆኑ ጀርሞችንና የካንሰር ህዋሶችን የመከላከል አቅማችንን ከፍ ያደርጋል በተለይም ጋማ ግሎቢውሊን የተሰኘ ፕሮቲን እንዲጨምር በማድረግ ኢንፌክሽን የመከላከል አቅማችንን ያሳድጋል። እንግዲህ የሰውነታችን የጥበቃ ሰራዊት ወይም የመከላከያ ሰራዊት ነጭ ደም ሴሎች ናቸው። በእነዚህ የነጭ ደም ሴሎች አማካኝነት አማካይነት ነው እንግዲህ ማንኛውም ባዕድ ነገር በሰውነታችን ውስጥ በሚገባበት ጊዜ ወይም መርዛማ ነገሮች ራሳችንን ሊጎዱን በሚዘጋጁበት ጊዜ የሚከላከልልን። ስለዚህ የዚህን የበሽታ መከላከል ስርዓት የተሳለጠ ጠንካራ እንዲሆን የሚያደርገው አንዱ የፀሐይ ብርሃን ነው። ስለዚህ የበሽታ መከላከል አቅማችንን ስለሚያሳደግ የፀሐይ ብርሃን ትልቅ ጥቅም አለው። ሌላኛው የፀሐይ ብርሃን ጥቅም በደም ውስጥ ያለውን የስኳር መጠን ሹገር ሌቭል ይመጥናል፣ ወይም የተስተካከለ እንዲሆን ያደርጋል። ስለዚህም ይሄ ይመጥናል የሚለው ቃል እንደምታስተውሉት ከፍ ያለባቸው ዝቅ ዝቅ ያለባቸውን ከፍ በማድረግ የተመጣጠነ የተሻለ ጤናማ የሚባለው ደረጃ ላይ እንዲደርስ ትልቅ አስተዋጽኦ እንዳለው የምንረዳ ይሆናል ማለት ነው። ስለዚህም የስኳር ታማሚዎች የማለዳውን ጠዋት ፀሐይ እንዲያገኙ በእጅጉ ይደፋፈራሉ። ሌላው ለልብ በሽታ መፈጠር ምክንያት ሆኖ በዋናነት የምናገኘው ኮሌስትሮል የተሰኘው ንጥረ ነገር በሰምታችን ውስጥ እስከ 30 ፐርሰንት ያህል ድረስ እንዲቀንስ የማድረግ አቅም አለው የፀሐይ ብርሃን። ስለዚህም በተለይ ባለማችን ቁጥር አንድ ገዳይ ተብሎ ከሚጠቀሱት የልብ በሽታ አንዱ ነው። ስለዚህም እነዚህ ኮሌስትሮል የሚባሉት ንጥረ ነገሮች ኮሮነሪ አርተሪ ወይም ደግሞ የልብ ልብን የሚመግቡ የደም ቧንቧዎች ትናንሾቹን የደም ቧንቧዎችን የመዝጋት ከዚያም ደም ወደ ልብ እንዳይደርስ በማድረግ የልብ ድካም አልፎም የልብ በሽታ እንዲመጣ የሚያደርግ ዋና ምክንያት ነው። ስለዚህ ይህንን በመቆጣጠር ሂደት ላይ ትልቅ አስተዋጽኦ አላቸው። ከፍተኛ የኮሌስትሮል ችግር ያለባቸው ሰዎች ታዲያ የማለዳውን ፀሐይ የማግኘት ልዩ ተጠቃሚዎች መሆን ይገባቸዋል። አንዱ አስተዋጽኦ የሚያደርግላቸው ፀሐይ ብርሃንን በሚገባ ማግኘት ነው። ሌላው ወደ የፀሐይ ብርሃን ጥቅም ስንሸጋገር የፀሐይ ብርሃን ለህፃናት ምን ያህል አስፈላጊ እንደሆነ የትኛውም የህብረተሰባችን ክፍል የትኛውም ሰው የሚዘነጋው ወይም የሚረሳ ጉዳይ አይደለም። ስለዚህም አንዳንድ ህጻናቶች በሚወለዱበት ጊዜ ጃውንዲስ የሚባል በሽታ ያጋጥማቸዋል። ይሄ ጃውንዲስ የሚባለው በሰውነት ውስጥ ሊወገድ ሲገባው ያልተወገደ ቢሊሩቢን የተሰኘ ተረፈ ምርት ወይም ቆሻሻ ነገር ሳይወገድ ሲቀር በሰውነት ውስጥ ከሚገባው መጠን በላይ ሲከማች የሚፈጠር ሁኔታ ነው። በመሆኑም ይህ ቢሊሩቢን የተሰኘው ንጥረ ነገር በሰውነታችን ውስጥ ከሚገባ መጠን በላይ ሲከማች ዓይን ፊትና፣ እንዲሁም ቆዳ ላይ በዋናነት ቢጫ እንዲሆኑ ያደርጋል። ስለዚህም አንዱ መልካም የፀሐይ ብርሃን ጥቅም ወይም በህክምናው ዓለም ውስጥም ፎቶቴራፒ የሚባል ህክምና አለ እንዲሁም የፀሐይ ብርሃን ትልቅ አስተዋጽኦ ያደርጋል። በእነዚህ ሁኔታ የታመሙ ልጆችን በማከም ሂደት ውስጥ ማለት ነው። ሌላው የፀሐይ ብርሃን የጉበትን ስራ የሚያገዝ ነው። እንደምታውቁት ጉበት በሰውነታችን ውስጥ እጅግ ትልቁ አካል ሲሆን እጅግ የተወሳሰቡና በጣም በርካታ የሆኑ ስራዎችን የሚሰራ አካል ነው። መርዛማ ነገሮች ከሰውነታችን ውስጥ የሚወገዱበትና አካላችን ከእነዚህ መርዛማ ነገሮች እንዳይጎዳ የሚከላከለው ጉበት ነው። ስለዚህም ጉበት የሚሰራቸው ስራዎች የተሳለጡ የተቀላጠፈ እንዲሆን የጉበትን ስራ በማገዝ በኩል ፀሐይ ብርሃን ትልቅ ጥቅም አለው ማለት ነው። ሌላው በሰውነታችን ውስጥ የሚገኘው የታይሮይድ ሆርሞን መጠንን በመቆጣጠር የኬሚካላዊ ጽግበራዎችን ወይም የኬሚካል ሪአክሽኖች የተመጣጠኑ እንዲሆኑ በማድረግ በኩል የፀሐይ ብርሃን ትልቅ ጥቅም አለው። የፀሐይ ብርሃን የጡንቻ ጥንካሬዎችን የጡንቻን ጥንካሬ እንደሚጨምር ስንቶቻቸው ታውቃላቸው። ስለዚህ ማንኛውም እንቅስቃሴ መስክ ላይ በተለይ ፀሐይ በብዛት በሚገኝበት ቦታ ላይ በሚሰራበት ጊዜ የጡንቻዎችን የመለጠጥ የመኮማተር፣ የመዘርጋት ብቃትን በአጠቃላይ የጡንቻ ጥንካሬን የሚጨምር በት ሁኔታ አለ። ስለዚህ የፀሐይ ብርሃን ባለበት እንቅስቃሴ እንዲደረጉ ይመከራሉ። ያ የጡንቻ ጤንነት የሚጠብቅ ይሆናል። ሌላው በጣም ከዚህ ጋር ተያይዞ የፀሐይ ብርሃን የሚጠቅመው በተለይ ቅድም እንዳየ ነው ፀሐይን ማየት ወይም ይህንን ብርሃን ጨፍነን በምንመለከትበት ጊዜ በአይናችን አልፎ የሚገባው ይሄ የፀሐይ ብርሃን የሆርሞኖች የበላይ አዛዥ የሆነውን የፒውቲተሪ በጭንቅላታችን ውስጥ የሚገኘውን የሆርሞን ስራ ያሳድጋል። ይህ ብቻ አይደለም፣ የደስተኝነት ሆርሞን በሰውነት ውስጥ በብዛት እንዲመነጭ ያደርጋል። ይህም ጭንቀትን የሚያስወግድ የተሻለ መድኃኒት ነው። አስተሳሰብን፣ አመለካከትን የሚያስተካክል እጅግ በጣም ወሳኝ የሆነ ነው። የጭንቀት ታማሚዎች ብዙ ጊዜ ባልተለመደ ሁኔታ በጨለማ ቤት ውስጥ እንዲቆዩ ወይም በቂ ብርሃን በሌለበት ቦታ እንዲቀመጡ ይደረጋሉ። አንዳንድ ጊዜ ታስረው፣ ይህ ብርሃን የሚያገኝበት ሁኔታ ስለሌለ የጭንቀታቸው የጭንቀት በሽታቸው ወይም የድባቴ በሽታቸው ችግር እጅግ እየከፋ የሚሄድ ይሆናል። ሰዎች ይህን በማድረጋቸው ከሌላው የማህበረሰብ ክፍል የለያዩዋቸው ሊመስላቸው ይችላል። ነገር ግን ለእነዚህ ሰዎች በእርግጥም የምናስብና የምንጨነቅላቸው ከሆነ በእነዚህ መሰል በሽታዎች የሚጨነቁ ሰዎች የፀሐይ ብርሃንን በማግኘት ወይም ብርሃንን በመመልከት የጭንቀታቸው መጠን እየቀነሰ ደስተኝነት እየተሰማቸው ይሄዳል። ስለዚህ ምናልባት በቤታችን ወይም በምናቃ በማህበረሰባችን ውስጥ በእንዲህ አይነት ሁኔታ ታስረው ታጉረው ያሉ ሰዎች ካሉ ወደ ብርሃን እንዲያወጧቸው ሰዎችን ማደፋፈር ይኖርብናል። ምናልባት ሌላ ሌላው አማራጭ ሊሆን የሚችለው እነዚህ ብርሃን የሚያስገቡ አንዳንድ የቆርቆሮ አይነቶች አሉ። እነዚህንም በቤታቸው ጣሪያ ላይ በመቅጠም ጨለማ የሆነውን ሁኔታ ወደ ብርሃን በመቀየር የጭንቀት ታማሚዎችን ወይም እጅግ የከፋ የጭንቀት ታማሚዎችን ሁኔታ ማስተካከል የሚቻልበት ሁኔታ አለ ማለት ነው ለአጥንት ጤንነትና ጥንካሬ እንዲሁም እጅግ ወሳኝ ሚና ይጫወታል የፀሐይ ብርሃን። ሌላው እዚህ ጋር ማስተዋልና መገንዘብ የሚኖርብን የማንኛውም የቁስል በቆዳችን ላይ በሚፈጠርበት ጊዜ ፀሐይ ብርሃን እንዲያገኝ ማድረግ ጥሩ ነው። ብዙ ጊዜ ቁስል ያለባቸው ሰዎች በጣም ጨለምለም ባለ ስፍራ፣ በቂ ብርሃን በሌለበት ቦታ እንዲቆዩ ይደረጋሉ። ነገር ግን የፀሐይ ብርሃን የፈውስ ሂደትን የቁስል የፈውስ ሂደትን የተፋጠነ እንዲሆን ያደርጋል። ስለዚህ ባክቴሪያዎችን በመግደል ቶሎ ቁስሎ እንዲሽር ያደርጋል ማለት ነው። ስለዚህ ይህንን ፕራክቲካሊ በተግባር ሁላችንም ማድረግ የምንችለው እጅግ ትልቅ ጥቅም ያለው ነገር ነው። ሌላው የመጀመሪያው የቤታችን ስራ መሆን ያለበት መጋረጃቻችንን ወይም ደግሞ ጨለማ የሆነውን ስፍራ በብርሃን እንዲሞላ ማድረግ ነው። ስለዚህ ይሄ በጣም በርካታ ጥቅሞች አሉት። በተለይ ደግሞ የመኝታ ክፍላችንና የምግብ ማብሰያ ክፍሎቻችን በጣም በበቂ ብርሃን የተሞሉ መሆን አለባቸው። እነዚህ ነገሮች መደረግ ያለባቸው ምክንያት በዋናነት በመስኮታችን አልፎ የሚገባው ይህ ብርሃን በሽታ አምጪ የሆኑ ተዋሲያንና ጀርሞች እንዳይባዙ ወይም እንዳይበራከቱ አልፎም ተርፎ የተለያዩ ጀርሞች፣ ፈንገሶች፣ ቫይረሶች እንዳይባዙ በማድረግ የበሽታ በቤታችን ውስጥ እንዳይፈጠር የማድረግ ሁኔታ ይፈጥራል። ስለዚህ መጋረጃቻችንን መክፈት የፀሀይ ብርሃን ወደ ቤታችን እንዲገባ ማድረግ ይኖርብናል። ይሄ ቀዳሚው ስራችን ሊሆን ይገባል ማለት ነው። ከዛ በዘለለ መንፈሳዊውን ትርጓሜ በትንሹ ብንመለከት መጽሐፍ ቅዱሳችን ስለዚህ የሚነግረን በጣም ብዙ ነጥቦች ይኖራሉ። መጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ አንድ ከቁጥር አምስት ላይ እንደ እንደ ተቀመጠልን ከሆነ ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። እንዲሁም ደግሞ በዮሐንስ ወንጌል ምዕራፍ ዘጠኝ ከቁጥር አስራ አምስት ላይ በግልጽ መጽሐፍ ቅዱሳችን የሚነግረን ነገር እግዚአብሔር ራሱ ብርሃን እንደሆነ ነው። ስለዚህ ለአካላችን የፀሐይ ብርሃን ይህን ያህል በርካታ ጥቅሞች ካሉት ለመንፈሳዊታችን ደግሞ የእግዚአብሔር ለመንፈሳዊታችንም የእግዚአብሔር የጽድቅ ፀሐይ ለእኛ አስፈላጊ እንደሆነ እንመለከታለን። ሚልኪያስ ምዕራፍ አራት የመጨረሻው የብሉይ ኪዳን መጽሐፍ ላይ ማለት ነው፣ ቁጥር ሁለት ላይ ነገር ግን ስሜን ለምትፈሩት ለእናንተ የጽድቅ ፀሐይ ትወጣላችኋለች ይላል። ያም ክርስቶስ ኢየሱስ ነው። ፈውስም በክንፎቿ ውስጥ ይሆናል። ስለዚህ ለአካላችን ያህል በጣም በርካታ ጥቅሞች ካሉት ለመንፈሳዊ ሕይወታችን ደግሞ ፈውስ ሊያመጣ የሚችለው የክርስቶስ የጽድቅ ፀሐይ ነው ማለት ነው። በበሽታ ለምንማቀቅ በኃጢአት ለደቀቀን ሰዎች የክርስቶስ የጽድቅ ፀሐይ ሕይወታችንን መንፈሳዊ ሕይወታችንን ካለበት አዝቅጥ ካለበት በሽታ ነፃ እንዲሆን ያደርጋል ማለት ነው። ስለዚህም የፀሐይ ብርሃን በተፈጥሮ ውስጥ ከምናገኛቸው እጅግ ቀላል እጅግ ወሳኝ ከሚባሉ መድኃኒቶች አንዱ ነው። ሐኪሞች አንዱ ነው ማለት ነው። የትኛው ፀሐይ የትኛው ሰዓት በጣም ወሳኝ ነው ብለን ስንመለከት የመጀመሪያው በተለይም ከማለዳው ፀሐይ ከምትወጣበት ጊዜ አንስቶ እስከ ቀኑ አራት ሰዓት ወይም ሀሩሩ ከመጥናቱ በፊት አስቀድሞ እስከ አራት ሰዓት ያለው ጊዜ ተመራጭ የፀሐይ መሞቂያ ወይም ፀሐይ ለማግኘት የተሻለው ጊዜ ነው። ከዚያ በተቃራኒ ደግሞ ከሰዓት በኋላ ከአስር ሰዓት በኋላ ያለው ፀሐይ የጉዳቱ እጅግ አነስተኛ ነው። ስቲል በድጋሚ ያም ጠቃሚ የሚሆንበት ጊዜ አለ። ምን ያህል ሰዓት ፀሐይ ለመቆየት አለብን የሚለው ከአንዱ የዓለም ክፍል ወደ ሌላኛው የዓለም ክፍል ስንንቀሳቀስ ፀሐይ እኩል ለሰዎች ስለማትታይ ወይም ስለከተፈጥሮ ሁኔታ አንጻር ስንመለከት በምዕራቡ ዓለም ያሉ በተለይም አንዳንዶች ወደ ዋልታ የሚጠጉ አካባቢዎች ፀሐይን እንደ ልክ እንደ ኢትዮጵያ እንዳለን እንደ እኛ በበቂ ሁኔታ አያገኙም። ስለዚህ እነዚህ ሰዎች ነጮች በተለይ ቆዳቸው የነጩ ሰዎች ቆዳቸው ጥቁር ከሆኑ ሰዎች እኩል የፀሐይ ብርሃን አያስፈልጋቸውም። ስለዚህ ለእኛ በተለይ ቆዳችን ጥቁር የሆነን ሰዎች ከአርባ አምስት ከሰላሳ እስከ አርባ አምስት ደቂቃ ያለው ጊዜ በተለይም ደግሞ አካላችን በተለይ እጅና እግራችን፣ ፊታችን የፀሐይ ብርሃንን በበቂ ሁኔታ ማግኘት ተሸፋፍነን ሳይሆን በደንብ እጃችንና እግራችን ተገላልጦ በደንብ የፀሐይ ብርሃን ማግኘት የምንችልበት ሁኔታ መሆን አለበት። ለሕጻናቶች ሁል ጊዜም እንደሚመከረውና እንደሚባለውም ቅባት ሳይቀቡ ወይም ሌላም አይነት የቆዳ ማለስለሻ ሳይጠቀሙ እንዲሁ ፀሐይ ብርሃን እንዲያገኙ ይደረጋል። ያ እጅግ በርካታ ጥቅሞች አሉት። በሀገራችን ብዙ የሚስተዋል አይደለም ከመጠን በላይ ፀሐይን ለፀሀይ በመዳረግ የሚመጣው ሰንበርኒንግ ወይም የቆዳ መቃጠል አሊያም አልፎ ተርፎ ደግሞ የከፋው የቆዳ ካንሰር ብዙ የሚስተዋል አይደለም። ነገር ግን ቅድም ያለው ሰዓት ለፀሐይ ለመጋለጥ እጅግ የተሻለው ሰዓት ስለሆነ በዚያ ጊዜ ላይ መጋለጥ የተሻለ ነው። የመጨረሻው ጥቅሳችን ዮሐንስ ወንጌል ምዕራፍ ስምንት አስራ ሁለት እኔ የዓለም ብርሃን ነኝ የሚከተለኝ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸውን ይላል። የዓለም ብርሃን የሆነውን ክርስቶስ በመከተል ሕይወታችን ሁሉ በብርሃን ይሞላ ዘንድ የእግዚአብሔር መሻትና ፍላጎት ነው። ስለዚህም ብርሃናችን የሆነውን ክርስቶስ በመከተል ከጨለማ እንድንወጣ፣ በብርሃኑ እንድንመላለስ የልቤ መሻትና ጸሎት ነው። ስለ ተከታተላችሁን ከልብ እናመሰግናለን። በሚቀጥለው ጊዜ በተለየ ቀጣይ ፕሮግራም የምንገናኘናል። የእግዚአብሔር አብሮነት ከሁላችን ጋር Thank you التيلمايج የነበረን ቆይታ እንደተባረካችሁ ተስፋ እናደርጋለን። ቀጣዩን ክፍል ሳምንት ይዘን እንደምንቀርብ ቃል እንገባለን። ለሚኖራችሁ ማንኛውም አስተያየት የስልክ መስመራችንን 0115511199 የውስጥ መስመር 242 ወይም 243 ን መልእክት ሳጥን ቁጥራችንን ዓለም አቀፍ አድቬንቲስት ሬዲዮ የፖስታ ሳጥን ቁጥር 145 አዲስ አበባ በማለት ደውሉልን፣ ጻፉልን ስንል ልናስተናግዳችሁ በደስታ በመጠባበቅ ነው። ጌታ ኢየሱስ ይባርካችሁ። አቤት ፍቅር